የዲደብሊው ዜና እንደምናመሻችሁ በመጀመሪያም ዋና ዋና ዜናዎቹ የኦሮሚያ ክልል አቃቢ ህግ ቢሮ አራት አቃቢያን ህግ ምስራቅ ወለጋ ውስጥ በታጣቂዎች ታግተው አንዱ መገደላቸውን የክልሉ አቃቢያን ህግ ማህበር አስታወቀ። ድርጊቱ የተፈጸመው ትናንት ከበደሌ ወደ ነቀምቴ ከተማ ሲጓዙ ነው። ህዝባዊ ወያኔ ሀርነት ትግራይ ህወሀት በምርጫ ቦርድ የተሰረዘበት ህጋዊ ሰውነቱ እንዲመለስለት ጠየቀ። የፕሪቶሪያው ስምምነት አደራዳሪ አካላት ስምምነቱን ከዳር እንዲያደርሱም ጥሪ አቀረበ። የአፍሪቃ ህብረት በዛሬው ዕለት የጊኒ ቢሳው ፕሬዝዳንት በአስቸኳይና ያለምንም ቅድመ ሁኔታ እንዲለቀቁ ጠየቀ። ሆንግ ኮንግ ውስጥ በደረሰው የእሳት አደጋ የሞቱት ቁጥር 65 ደረሰ። በአደጋው የተጎዱት 71 ናቸው። ከሁለት መቶ በላይ ደግሞ እስካሁን የገቡበት አልታወቀም። እሳቱን ለመቆጣጠር የእሳት አደጋ ተከላካይ ሰራተኞች አሁንም እየታገሉ ነው። ዜናው በዝርዝር የኦሮሚያ ክልል አቃቤ ህግ ቢሮ አራት አቃቢያነ ህግ ምስራቅ ወለጋ ውስጥ በታጣቂዎች ታግተው አንዱ መገደላቸውን የክልሉ አቃቢያነ ህግ ማህበር አስታወቀ። ማህበሩ ዛሬ በማህበራዊ መገናኛ ዘዴ ገጹ ባጋራው መረጃ መሰረት ድርጊቱ የተፈጸመው ትናንት ረቡዕ፣ ህዳር 17 ቀን 2018 ዓ.ም አቃቢያነ ህጉ ከበደሌ ወደ ነቀምቴ ከተማ ለስራ ጉዳይ እየተጓዙ በነበረበት ወቅት ነው። ማህበሩ በመግለጫው በስም ያልጠቅ ቀሳቸው ታጣቂዎች ጅማ አርጆ ወረዳ ዴዴሳ ወንዝ ሸለቆ ልዩ ስሙ ሀራ ተብሎ በሚጠራ አካባቢ እገታውን ከፈጸሙ በኋላ ከታጋቾች መካከል አቶ ነጋሳ ከበደ የተባሉትን አቃቤ ህግ በአሰቃቂ ሁኔታ መግደላቸውን ገልጿል። ቀሪዎቹ ታጋቾች ያሉበት ሁኔታ በውል አይታወቅም ያለው ማህበሩ የተፈጸመውን እገታና ግድያ አጥብቆ አውግዟል። የታገቱት አባላቱም በአስቸኳይ እንዲፈቱ ጠይቋል። ስማቸው እንዳይገለጽ የጠየቁ አንድ የክልሉ አቃቤ ህግ ቢሮ ባልደረባ ለዶይቼ ቬለ እንዳሉት ግድያ የተፈጸመባቸው የቢሮ ባልደረባ አስከሬን ተነስቶ ወደ ቤተሰባቸው እየተጓዘ ነው። ቀሪዎቹን አቃቢያነ ህግ ከታጣቂው እጅ ለማስለቀቅ የጸጥታ ኃይሎች ብርቱ ጥረት እያደረጉ እንደሆነም አመልክተዋል። ሕዝባዊ ወያኔ ሀርነት ትግራይ ህወሀት በምርጫ ቦርድ የተሰረዘበት ህጋዊ ሰውነቱ እንዲመለስለት ጠየቀ። ፓርቲው ህጋዊ ሰውነቱ የተሰረዘበት በህገወጥ መንገድ ነው ያሉት የፓርቲው ቃል አቀባይ አቶ ሚካኤል አስገዶም የፓርቲያቸው ህልና ከመጪ ምርጫ በፊት እንዲመለስለት እንደሚፈልግ ለዶች በለ ተናግረዋል። ህወሀት በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውን ጦርነት ያስቆመውን የፕሪቶሪያውን ስምምነት ከፌዴራል መንግስ ጋ ጋር መፈራረሙን ያስታወሱት የፓርቲው ቃል አቀባይ ይህን ስምምነት በመጣስ የህወሀት ህጋዊ ሰውነት ተነስቷል ብለዋል። ህወሀት ህጋዊ ድርጅት ነው። ከዛም አልፎ ያው በፕሪቶሪያው ስምምነት ከፌዴራል መንግስት የሰላም ድርድሩ ሲደረግ አብሮ የፈረመ የተፈራረመ ድርጅት ነው። ስለዚህ ተደራዳሪ ድርጅትም ህጋዊ ድርጅትም ሆኖ በነበረበት ጊዜ በአሁን ጊዜ ግን ያው የፕሪቶሪያው ስምምነት በመጣስ ህጋዊ አይደለም ተብሎ ህጋዊነት እንዲሰረዝ ተደርገዋል በፌዴራል መንግስቱ። ስለዚህ እሱ አለአግባብ የተሰራና ህጋዊ እንዳልሆነ ነው ያስቀመጥ ነው። ከህዳር ስምንት ቀን እስከ አስራ ሶስት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት ድረስ ህወሓት የማዕከላዊ ኮሚቴ ስብሰባ ማካሄዱን ያመለከቱት የፓርቲው ቃል አቀባይ አቶ ሚካኤል አስገዶም ቀጣዩ እርምጃ የፕሪቶሪያ የሰላም ሙል ተግባራዊ እንዲሆን ውሉን አቋርጧል ካሉት ከፌዴራል መንግስት ጋር ድርድር ማድረግ እንደሚሆን ተናግረዋል። ለዚህም የስምምነቱ አደራዳሪ አካላት ስምምነቱን ከዳር እንዲያደርሱም ጥሪ አቅርበዋል። ህወሓት ከኤርትራ መንግስት ጋር አለው የሚባለውን ግንኙነትና ትብብር ግን አሉባልታ ነው በማለት አጣጥለዋል። ሙሉ ዘገባ በዜና መጽሔት ተካቷል። የአፍሪቃ ህብረት በዛሬው እለት የጊኒቢሳው ፕሬዚደንት በአስቸኳይና ያለምንም ቅድመ ሁኔታ እንዲለቀቁ ጠየቀ። የህብረቱ ሊቀመንበር መሐመዱ አሊ ዩሱፍ በኤክስ ገጻቸው ባሰራጩት አጭር መግለጫ የአፍሪቃ ህብረት ጊኒቢሳው ውስጥ የተከናወነው መፈንቅለ መንግስት በይፋ ያወግዛል ብለዋል። ወታደራዊ ሀይሉ ግን ስልጣኑን ከተቆጣጠረ በኋላ ለአንድ አመት የሽግግር መንግስቱን እንዲመሩ ጄኔራል ሾርታ ኤንታሞን ሰይሟል። ሰዓት እላፊም አውጇል። የጊኒ ቢሳ ወታደራዊ ኃይል በትናንትና ዕለት የአገሪቱን ፕሬዝዳንት ኡማሮ ሲሶኮ ኤምቦሎም በማሰር የምርጫ ውጤቱን አቋርጧል። ምርጫ በተካሄደ በሶስተኛው ቀን ነው መፈንቅለ መንግስቱ የተደረገው። የተባበሩት መንግስታት ድርጅት የአገሪቱ ሁኔታ እንደሚያሳስበው ገልጿል። የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች በጉዳዩ ላይ በሰጡት ጋዜጣዊ መግለጫ የአንቶኒዮ ጉተሬሽ መልእክት እንዲያስተላልፈዋል ስለ ጊኒ ቢሳ ወቅታዊ ሁኔታ ዛሬ ጠዋት ብዙዎቻችሁ ጠይቃችሁኛል። ዋና ጸሐፊው በከፍተኛ ስጋት ሁኔታውን እየተከታተሉ እንደሆነ ልነግራችሁ ይችላለሁ። ጊኒ ቢሳ ውስጥ የሚገኙ ባለጉዳዮች በሙሉ በጥንቃቄና የሕግ የበላይነትን በማክበር እንዲንቀሳቀሱ ጥሪ አቅርበዋል ዋና ጸሐፊው በአገሪቱ ውስጥ ያለውን ሁኔታ በቅርበት መከታተላቸውንም ይቀጥላሉ። ጊኒ ቢሳው ውስጥ የተካሄደውን ጨምሮ ባለፉት አምስት ዓመታት አፍሪቃ ውስጥ አስር መፈንቅለ መንግስት መከናወኑን አዣንስ ፍራንስ ፕረስ በዘገባው ጠቅሷል። የምትከታተሉት የዶችቨለ ዲደብሊውን ዜና ነው። ሆንግ ኮንግ ቻይና ውስጥ በደረሰ የእሳት አደጋ የሞቱት ቁጥር 65 ደረሰ። የእሳት አደጋ ተከላካይ ሰራተኞች አሁንም እሳቱን ለመቆጣጠር እየታገሉ መሆናቸውን ዘገባዎች ያመለክታሉ። በአደጋው የተጎዱት 71 ደርሰዋል። ከሁለት መቶ በላይ ደግሞ እስካሁን የገቡበት አልታወቀም። አጃንስ ፍራንስ ፕረስ እንደዘገበው ትናንት ሆንግ ኮንግ ውስጥ በእሳት የተያያዘው ባለ ስምንት ደርብ ህንፃ ነው። እሳቱ ሰባቱን ደርብ አዳርሷል። እስካሁን በቁጥጥር ስር የዋለው በሶስቱ ውስጥ የተቀጣጠለው እሳት ብቻ መሆኑን የእሳት አደጋ ሰራተኞች ተናግረዋል። ሁለት ሺህ በላይ ሰዎች በሚኖሩበት ህንፃ ላይ ነው እሳቱ የተነሳው። ትናንት በህንፃው ላይ በተነሳው እሳት ምክንያት ዘጠኝ መቶ ሰዎች ከአካባቢው ወደ ሌላ ስፍራ ተወስደዋል። በእሳት አደጋ የሞቱት ነዋሪዎች ብቻ ሳይሆኑ እሳቱን ለማጥፋት የተሰማሩ ሰራተኞችም መሆናቸውን ነው የተገለጸው። የእሳቱ መንስኤ እስካሁን አልታወቀም። ሁለት የአሜሪካ ብሔራዊ የክብር ዘብ አባላት ዋና ከተማ ዋሽንግተን ዲሲ ውስጥ በጥይት ተመተው በአሳሳቢ ሁኔታ ላይ እንደሚገኙ ተገለጸ። ጥቃቱን በማድረስ የተጠረጠረ የአፍጋኒስታን ዜጋ በፖሊስ ቁጥጥር ስር ሲሆን የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ በከተማዋ የተለያዩ ስፍራዎች ጠንካራ ፍተሻ ማካሄዱ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት ዓመታዊውን የምስጋና በዓል ለማክበር ወደ ፍሎሪዳ የተጓዙ ሲሆን ከጥቃቱ በኋላ ዋይት ሀውስ መዘጋቱ ተመልክቷል። ትራምፕ ባሉበት ሆነው ድርጊቱን በማውገዝ ከጥቃቱ ሰለባዎችና ቤተሰቦች ጎን እንደሚሆኑ የሚገልጽ መልእክታቸውን ትሩዝ በተሰኘው ማህበራዊ መገናኛ ዘዴ አስተላልፈዋል። ድርጊቱ ዓለም አቀፍ ሽብርተኝነት ሊሆን ይችላል በሚል እየተመረመረ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነት እንዲቆም ዩክሬን ሩሲያ ግዛቴ ከምትላቸው አካባቢዎች ለቃ መውጣት እንደሚኖርባት አስታወቁ። ፑቲን ዛሬ ባደረጉት ንግግር ዩክሬን ከተባሉት ግዛቶች ወታደሮቿን ካስወጣች ውጊያው ወዲያው ይቆማል ማለታቸውን ሮይተርስ ዘግቧል። ኬቭ ይህን ካላደረገች ግን የሞስኮ ወታደሮች አላማቸውን በጉልበት እንደሚያሳኩም ፑቲን ተናግረዋል። ፈረንሳይ ውስጥ ሁለት እስረኞች አንሶላ ተጠቅመው ከወህኒ ቤት ማምለጣቸው ተሰማ። እስረኞቹ ዛሬ በማለዳ በምስራቃዊ የፈረንሳይ ግዛት ዶጅሩ ውስጥ ከሚገኘው እስር ቤት ማምለጣቸውን ጠባቂዎች እንደደረሱበት የእስር ቤቱ ኃላፊዎች ተናግረዋል። እስረኞቹ ለማምለጥ አንሶላ መጠቀማቸው ይገለጽ እንጂ እንዴት የሚለው ግን አልተብራራም። ከመለጡት አንዱ የ19 ዓመት ወጣት ሲሆን ሁለተኛው የ32 ዓመት መሆኑ ተመልክቷል። ፈረንሳይ አውሮፓ ውስጥ በእስረኞች የተጨናነቁ እስር ቤቶች የሚገኙባት ሀገር መሆኗን የፈረንሳይ የዜና ወኪል ዘገባ ያመለክታል። ዲዥ እስር ቤት በጎርጎሮሳዩ 1853 ዓ.ም የተገነባና በአሁኑ ጊዜ ያረጀ ህንፃ ሲሆን 311 እስረኞች እንደሚገኙበት አዣንስ ፍራንስ ፕሬስ አክሎ ገልጿል። ይህ ዶች ቨለ ነው። ከዶች ቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የኦሮሚያ ክልል አቃቢ ህግ ቢሮ አራት አቃቢያነ ህግ በምስራቅ ወለጋ ውስጥ በታጣቂዎች ታግተው አንዱ መገደላቸውን የክልሉ አቃቢያነ ህግ ማህበር አስታወቀ። ድርጊቱ የተፈጸመው ትናንት ከበደሌ ወደ ነቀምቴ ከተማ ሲጓዙ ነው። ህዝባዊ ወያኔ ሀርነት ትግራይ ህወሀት በምርጫ ቦርድ የተሰረዘበት ህጋዊ ሰውነቱ እንዲመለስለት ጠየቀ። የፕሪቶሪያው ስምምነት አደራዳሪ አካላት ስምምነቱን ከዳር እንዲያደርሱም ጥሪ ያቀረበ የአፍሪቃ ህብረት በዛሬው እለት የጊኒቢሳው ፕሬዝዳንት በአስቸኳይና ያለምንም ቅድመ ሁኔታ እንዲለቀቁ ጠየቀ። ሆንግ ኮንግ ውስጥ በደረሰው የእሳት አደጋ የሞቱት ቁጥር ስልሳ አምስት ደረሰ። በአደጋው የተጎዱት ሰባ አንድ ሆነዋል። ከሁለት መቶ በላይ ደግሞ እስካሁን የገቡበት አልታወቀም። እሳቱን ለመቆጣጠር የእሳት አደጋ ተከላካይ ሰራተኞች አሁንም እየታገሉ ነው። ዜናው አበቃ።